Voice of America. ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪቃ ባደረጉት ጉብኝት ከአገሪቱ ፕሬዚዳንት ሲረል ራማ ፖሳ ጋር ተገናኝተው መክረዋል። ጠቅላይ ሚኒስትሩ በቆይታቸው በዚያች ሀገር የሚኖሩ ኢትዮጵያውያን ጋር ከተነጋገሩ በኋላ የደቡብ አፍሪቃ መንግስት ለኢትዮጵያውያን የመኖሪያ ፈቃድ ሰነድ እንዲሰጣቸው ያቀረቡትን ጥያቄና የተደረሰውን ስምምነት ጠቅሶ ገልሞ ዳዊት ተከታዩን አድርሶናል። ባለፈው አርብ ደቡብ አፍሪካ የገቡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሀገሩ ፕሬዚዳንት ሲሪል ራማፎሳ እንዲሁም ከበርካታ የአገሪቱ ባለስልጣናት ጋር ተገናኝተዋል። ሁለቱ ሀገሮች በርካታ ጉዳዮች ላይ የመከሩ ሲሆን ኢትዮጵያና ደቡብ አፍሪካ የመንግስት ኃላፊዎች የነፃ ቪዛ ስምምነት ተፈራርመዋል ብለዋል። በደቡብ አፍሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ሽፈራው ተክለ ማርያም እነዚህ የተፈራረሟቸው ሁለት የመግባቢያ ሰነዶች በደቡብ አፍሪካ እና በኢትዮጵያ መካከል የዲፕሎማቲክ ፓስፖርት እና ሰርቪስ ፓስፖርት የያዙ በተለያዩ ኃላፊነት የሚንቀሳቀሱ አካላት ከቪዛ ነፃ የሚያደርጋቸው ስምምነት ነው። በዛም መሰረት ከኢትዮጵያ ወደ ደቡብ አፍሪካ፣ ከደቡብ አፍሪካ ወደ ኢትዮጵያ የሚመላለሱ ዲፕሎማቲክ ፓስፖርት እና ሰርቪስ ፓስፖርት የያዙ የቪዛ ጥያቄ ሳይቀርብባቸው መመላለስ እንደሚችሉ ስምምነት ላይ የተደረሰበት ነው። በጤና እና በቱሪዝም ላይ በሁለቱም ዘርፎች በሁለቱ ሀገሮች መካከል ያለውን የእያንዳንዳቸው የየራሳቸው ጥንካሬዎች አላቸው። አንደኛው ጋር ያለው እድል ሌላኛው ጋር አጋጣሚ ይሆናል። አንደኛው ጋር ያለው አጋጣሚ ሌላኛው ጋ ያለው እድል ይሆናል። ስለዚህ በቱሪዝሙ ዘርፋውን ስናይ ደቡብ አፍሪካ ከፍተኛ የሆነ የገቢዋን የሚደግመው የቱሪዝም ሴክተር እንደሆነ እናውቃለን። ኢትዮጵያ ላይ ደግሞ ስናይ ትልቅ እምቅ አቅም ያለው አገር ነው። ስለዚህ እዚህ ኦልሬዲ የዳበረውን የቱሪዝም ሴክተር እኛ ጋር ካለው እምቅ አቅም ጋር ልምዶችን የማለዋወጥ አቅም የመፍጠር በዛ ዙሪያ ላይ የሚሰሩ ጥናትና ምርምሮች ላይ መሳተፍ እና የመተባበር ጉዳዮችን ያካተተ ነው። አምባሳደር ሽፈራው ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ ከሚኖሩ ኢትዮጵያውያን ጋር ተገናኝተው ከመከሩ በኋላ ትውልድ ኢትዮጵያውያኑ ያሉባቸውን የመኖሪያ ፈቃድ ችግር ለፕሬዚዳንት ራማፎሳ አቅርበዋል ብለዋል። እንግዲህ ይሄ ጉዳይ በጣም በግልጽ ነው ውይይት የተደረገው። እንደውም ክቡር ጠቅላይ ሚኒስትራችን አንድ ትልቅ መነሻ አድርገው ያቀረቡት የአገሩ አባት ተብሎ የሚታወቁ እና የትግሉም አባት ተብሎ የሚታወቁ ታጋይ ኔልሰን ማንዴላ በአስራ ዘጠኝ ስልሳ ሁለቶቹ ላይ ኢትዮጵያ ላይ ሄደው ፓስፖርት ተሰጥቷቸው በዛኔ የውትድርና ስልጠና በሚሰጥበት ጊዜ የደቡብ አፍሪካ መንግሥት በየትኛውም አይነት ስሌት ሊቀይረው እና ሊመነዘር የማይችል ትልቅ ትልቅ ትልቅ ባለውለታ ነበረች ኢትዮጵያ። ስለዚህ ክቡር ጠቅላይ ሚኒስትራችን በዚህ አይነት መንገድ የደቡብ አፍሪካ መንግስት በምን አይነት መንገድ ልክሰን እንዳይችልም ጭምር ነው በውይይታቸው ላይ ያነሱት። ስለዚህ ይሄ የአፓርታይዱን ቅኝ ግዛቱን ለማስወገድ ኢትዮጵያ ያደረገችውን የትግል እና የትብብር መንፈስ ዛሬ እዚህ ደቡብ አፍሪካ ያሉ ኢትዮጵያውያን ላይ እንዲገለጽ ነው የተጠየቀው። የክቡር ፕሬዚዳንት ሲሪል ራማፖዛ እና አብረው የነበሩ የስራ ባልደረቦቻቸው ምላሽ እንግዲህ ይሄ ጉዳይ ትኩረት አግኝቶ ምላሽ ሊሰጥ የሚገባ መሆኑን ነው። ስለዚህም ከደቡብ አፍሪካ የሚመለከታቸው መስሪያ ቤቶች ተለይተዋል። በተለይም የዚህ ሀገር የሀገር ውስጥ ሚኒስቴር ሆም አፌርስ የሚባለው ከእኛ ሀገር አቻ ተቋማት ጋር በመሆን በአጭር ጊዜ ውስጥ ሰርቶ መፍትሄዎችን እንዲያቀርብ እና መፍትሄዎቹን ተግባራዊ እንደሚደረግ ጭምር ነው በውይይቱ ወቅት መግባባት የተደረሰው ማለት ነው የሆነው ለማህበረሰባችንም የተገለጸው አምባሳደር ሽፈራ። አክለውም ጉዳዩን የሚከታተል ኮሚቴም በቅርቡ ስራውን ይጀምራል ብለዋል። በደቡብ አፍሪካ የሚኖሩ ኢትዮጵያውያንም የመኖሪያ ፈቃድ ችግር ሁኔታ እንደሚያሳሰባቸው ይናገራሉ። አቶ ናዊ ሙሳ በደቡብ አፍሪካ የኢትዮጵያ ማህበረሰብ ምክትል ሰብሳቢ ናቸው። ጠቅላይ ሚኒስትር አብይ በአገሩ ከሚኖሩ ትውልድ ኢትዮጵያዊ ጋር መምከራቸውና የአብዛኛው ነዋሪ ችግር የሆነውን የመኖሪያ ፍቃድ ጥያቄን ወክለው መጠየቃቸው ተገቢ ነው ካሉ በኋላ፣ በጆሃንስበርግ ከተማና በአካባቢዋ በመስከረም ወር የመጠጥል ጥቃት ከተነሳ ወዲህ ያለው ሁኔታ አሁን የተሻሻለ መሆኑንም ተናግረዋል። ሌላ ጊዜ በዲዘምበር በሎኬሽንም ሆኔ በተለያዩ የሲቢዲ አካባቢ የዘረፋ እና የግድያ ሁኔታዎች በጣም የሚጧጧፉበት ወር ነበር የነበረው። አሁን ግን ዘንድሮ ምንም አይነት ነገር ዘረፋም፣ ከሎኬሽንም እንኳን የተመታ ወይም ደግሞ የተዘረፈ ሰው አላየንም። ከአሁን ቀደም በደረሰው ጥቃት ንብረታቸው የተዘረፈባቸው ግን ምንም አይነት ካሳ እንዳልተከፈላቸው አክለው ተናግረዋል። ጠቅላይ ሚኒስትር አብይ ከደቡብ አፍሪካ ጉብኝታቸው በፊት ኢኳቶሪያል ጊኒን የጎበኙ ሲሆኑ በቆይታቸውም ከሀገሩ ፕሬዚዳንት ቴዎዶሮ ኦቢያንግ ኢምባሶጎ ጋር ተወያይተዋል። በአገሪቱ ፕሬዚዳንት ሽልማትም እንደተሰጣቸው ይታወሳል። አብይ አህመድ ደቡብ አፍሪካ በዲሞክራሲያዊ ስርዓት መተዳደር ከጀመረች ወዲህ ሀገሪቷን የጎበኙ የመጀመሪያው የኢትዮጵያ መሪ ናቸው። ለአሜሪካ ድምፅ ገልሞዳዊት can i